ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁን ቆያለን። ሰላም እንደምናመሻችሁ። በዛሬ መስከረም 11 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። በቦራዮና አካባቢው የተገደሉት ሰዎች ቁጥር 58 መድረሱን አምነስቲ ኢንተርናሽናል አስታወቀ። ወደ 58 ሰዎች አስከሬን የሚመሰብሰቡ ነው የነገሩን። ወደ ሆስፒታል ንታ ነው የነገሩት የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ናቸው። ፌዴራል ፖሊስ በበኩሉ መረጃ እየተሰበሰበ መሆኑን ገልጾ ቁጥሩ ሊሆን ይችላል ብሏል። ሊሆን ይችላል እነሱ እንዳሉት አምነስቲ ኢንፎርሜሽኑ ካገኙ ሊሆን ይችላል እና ግን አፕሬት ሊኔ አምሳ ነው። ከምሳ በላይ ነው። ማንድማት አልችልም። ያው እንጂ ሊሆን ይችላል ኮሚሽነር ዘይኑ ጀማል ናቸው ዘገባ አለን። በሌላ ዘገባ ደግሞ ጂማ ከተማ ላይ ሲካሄድ የነበረው የኦሮሚያ ገዢ ፓርቲ የሆነው የኦሮሞ ዲሞክራሲያዊ ፓርቲ ዘጠነኛ ጉባኤ ዶክተር አብይ አህመድን ሊቀመንበር አቶ ለማ መገርሳን ምክትል ሊቀመንበር አድርጎ መርጧል። ለኢትዮጵያ ሕዝቦች የሚታገሉ ድርጊቶች በሙሉ ከኦዲፒ ትምህርት በመውሰድ አዲሱ ኃይል በግጭት ጊዜ ደሙን የሚያፈስ በግጭት ጊዜ ድንጋይ የሚወረውር ብቻ ሳይሆን አመራር መስጠት የሚችል መሆኑን ወጣቱን በተግባር በማመን እንደሚያረጋግጡ ተስፋ እናደርጋለን። ጠቅላይ ሚኒስትር አብይ አህመድ በጉባኤው መዝጊያ ላይ ከተናገሩት የተቀነጨበውን ያስደመጥ ናችሁ። ዘገባ ይኖረናል። አዲስ ከተማ ክፍለ ከተማ በተለምዶ አበበ ቢቂላ ማዞሪያ እየተባለ በሚጠራው አካባቢ የሚገኙ ጥቂት የአገልግሎት ንግድ ቤቶች ስጋት ላይ መሆናቸውን ገለጹ። እንጂ አንተ ኦሮሞ ነዚህ ስራ አንተ አማራ ነዚህ አትስራ ብለንም አናቅም። ያው እስካሁንም እየዛሩ ነው እንግዲህ። አናቅም ለመንግስት ማብሄድ አድርበናል ጀምር ኦሮሞ ዘር የማይለይ ሕዝብ ነው። አብረን ኖረን አብረን ጠጥተን አብረን በልተን አብረን አድገን የምንኖር ነው። እኛ ዘር አንለይም። የፌዴራል ፖሊስ በበኩሉ የደረሰውን ጥቃት በተመለከተ ሙሉ መረጃ እንዳለው ገልጾ በአሁኑ ሰዓት በስፍራው የተረጋጋ መሆኑን አስረድቷል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰናል። የሻከረውን የሀገሮቻቸውን ግንኙነት ለማደስ እፈልጋለሁ ሲሉ በዩናይትድ ስቴትስ አዲሱ የደቡብ ሱዳን አምባሳደር ፊሊፕ ጃዳ ናታና ተናገሩ። አዲሱ አምባሳደር ለቪኦኤ የደቡብ ሱዳን ትኩረት ስርጭት በሰጡት ቃል የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ ከፕሬዚዳንት ኪር መንግስት ጋር ለመስራት ፈቃደኝነታቸውን ገልጸዋል ብለዋል። አዲሱ አምባሳደር አክለውም የደቡብ ሱዳንን ሁኔታ በቅርበት ሲከታተሉ የቆዩት ረዳት የውጭ ጉዳይ ሚኒስትሩ ከእኔ ጋር እንደ ሀገር ተወካይነቴ አዲስ ምዕራፍ ከፍተን አብረን ለመስራት ዝግጁነታቸውን ገልጸውልኛል ነው ያሉት። የሁለቱ ሀገሮች ግንኙነት በቅርብ ዓመታት እየሻከረ ሄዷል። ባለፈው ዓመት መስከረም ወር ላይ የዋሽንግተን በጁባ ላይ የጦር መሳሪያ እና ሌሎች ማዕቀቦች መደንገቋም ይታወሳል። በሌላ ዜና ከሩሲያ ላይ የጦር መሳሪያ በመግዛታችን ዩናይትድ ስቴትስ በወታደራዊ ተቋማችን ላይ የጣለችውን ማዕቀብ ታንሳ፣ አለዚያ መዘዝ ይከተላል ስትል ቻይና አሳሰበች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ፒዮንግ ሾንግ ዛሬ ለጋዜጠኞች በሰጡት ቃል ሀገራቸው ስለ ማዕቀቡ ተቃውሟን በይፋ ለዩናይትድ ስቴትስ አቅርባለች ብለዋል። ዩናይትድ ስቴትስ ማዕቀቡን በመጣሏ የዓለም አቀፍ ግንኙነት መርሆችን ጥሳለች፣ ሁለቱ ሀገሮች መንግስታትና ጦር ኃይሎች ግንኙነትን በእጅጉ ጎድታለች ሲሉ ቃል አቀባዩ ተናግረዋል። ዩናይትድ ስቴትስ በቻይና ወታደራዊ ተቋም ላይ ትላንት ሐሙስ ማዕቀቡን የጣለችው ግዢው በሩሲያ ላይ የደነገገውን ማዕቀብ የሚጥስ ነው በማለት ውንጀላ ነው። ከዚሁ ከዩናይትድ ስቴትስ ሳንወጣ የዩናይትድ ስቴትስ በጠቅላይ ፍርድ ቤት እጩ ዳኛው ብሬት ካቫኖ ላይ ከዓመታት በፊት ወሲባዊ ጥቃት ፈጽመዋል ብለው የወነጀሏቸውን ሴቶች ተአማኒነት ላይ ጥያቄ ያነሱት ፕሬዚዳንት ዶናልድ ትራምፕ እውን ድርጊቱ ሴትየዋ የሚያወሩትን ያህል የከበደ ቢሆን ያኔውኑ ለፖሊስ ያስታውቁ ነበር ሲሉ ተችተዋል። አክራሪ ግራ ክንፍ ፖለቲከኞች ካቫኖ ላይ ዘመቻ ከፍተዋል ሲሉ ትራምፕ በትዊተር ገጻቸው ላይ ወንጅለዋል። የተባሉት በአሁኑ ጊዜ ዜ ከካሊፎርኒያ ውስጥ የስነልቦና ፕሮፌሰሯ ክሪስቲን ብላዚ ፎርድ ካቫኖ ከ ሰላሳ ስድስት አመታት በፊት በአንድ መኖሪያ ቤት በተዘጋጀ ግብዣ ወይም ድግስ ላይ ጥቃት ፈጽመውብኛል ሲሉ ነው የነጀሏቸው። ለደህንነታቸው ዋስትና ከተሰጣቸው በሚቀጥለው ሳምንት በዩናይትድ ስቴትስ የመወሰኛ ምክር ቤት ኮሚቴ ሸንጎ ፊት ቃል እንሰጣለሁ ብለዋል። በመጨረሻም ትላንት ሐሙስ ከሰዓት በኋላ ቪክቶሪያ ሀይቅ ላይ በተገለበጠው የመንገደኛ ማመላለሻ ጀርባ ከነበሩ ተሳፋሪዎች መካከል ከአንድ መቶ የሚበልጡ መሞታቸውን የታንዛኒያ ባለስልጣናት አስታወቁ። የአደጋውን ሰለባዎች ፍለጋ ስራ ዛሬም ቀጥሏል። እስካሁን ቢያንስ ሰላሳ ሰባት ሰዎች በህይወት ለማትረፍ መቻሉን የገለጹት የታንዛኒያው የአካባቢው ኮሚሽነር ጆን ሞንጌላ አንዳንዶች እጅግ በከፋ ሁኔታ ላይ መሆናቸውን አመልክተዋል። በጀልባዋ ላይ የነበሩትን ተሳፋሪዎች ቁጥር በግምት ለመናገር ባልፈልግም፣ በሀይቁ ላይ የሚጓጓዙት ጀልባዎች በመቶዎች የተቆጠሩ ሰዎችን ማሳፈራቸው የተለመደ ነው ብለዋል። የታንዛኒያ የሀገር ውስጥ የዜና ማሰራጫዎች እንዳሉት ከሆነ በተገለበጠው ጀልባ ላይ ሁለት መቶ ተሳፋሪዎች ነበሩ። በመንግስቱ ሬዲዮ ዜና መሰረት ተሳፋሪዎቹ የተነሱት ዩክሬት ደሴት ላይ ከሚገኘው ቡጎሎራ ከተባለ ሲሆን ወደ ሌላዋ ደሴት ሲጓዝ ነው የተገለበጠው። የአደጋው መነሾ ባይገለጽም ካሁን ቀደም ለደረሱ ተመሳሳይ አደጋዎች ምክንያቱ ብዙውን ጊዜ ከልክ በላይ ተሳፋሪ በመጫን መሆኑ ይታወቃል። ለዛሬ የያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ወደ መጀመሪያው ዘገባችን ነው የምናልፈው። በአሸዋ ሜዳ በቡራዩና አካባቢው የተገደሉ ሰዎች ቁጥር ሃምሳ ስምንት መሆኑን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ። የፌዴራል ፖሊስ ኮሚሽን እስካሁን ከየሆስፒታሉ የተሰበሰበው መረጃ በእጃቸው እንዳልደረሰ ገልጾ ቁጥሩ አምነስቲ የጠቀሰው ሊሆን እንደሚችል ተናግሯል። በተለያዩ መንገድ የቆሰሉ ሰዎች ሶስት መቶ እንደሚደርሱም ፌዴራል ፖሊስ አስታውቋል። ሰዎችን በመግደልና ግጭት ቀስቃሽ ድርጊቶችን በመፈጸም የተለዩ ሰዎች ከቡራዮም ከአዲስ አበባም መታሰራቸውን የኮሚሽኑ ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ የአምነስቲን ተወካይና ኮሚሽነር ዘይኑ ጀማልን አነጋግራ ተከታዩን ዘገባ አጠናቅራለች። ባለፈው ሳምንት በቡራዩና አካባቢው በተፈጠረ ግጭትና ጥቃት መንስኤና የደረሰውን ጉዳት በተመለከተ መረጃዎች ማሰባሰቡን የገለጸው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የተገደሉት ሰዎች ቁጥር 58 ነው ብሏል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ከአሜሪካ ድምፅ ስለ ሁኔታው ተጠይቀው የሟቾቹን ቁጥር በተመለከተ እስከ ሰኞ ድረስ ያሰባሰቡት መረጃ እንደሆነ ተናግረዋል። ወደ ሀምሳ ስምንት ሰዎች አስከሬ መሰብሰቡ ነው ነገሩን ወደ ሆስፒታል መምጣቱን ነው። ነገሩ የጀመረበት ጊዜ ከአለፈው ሳምንት አርብ ጀምሮ እስከ ሰኞ የጠባው ነው። ትሚንስ ሀሙስነት ነው ጸንቱ ነው የጀመረው። ከዛ በኋላ አርብ፣ ቅዳሜ ወዲያ ላይ የተሰረ ነው። ከዛ ጀምሮ እንግዲህ በነበረው ጥቃት እና ግጭት የሞቱ ሰዎች ነው ብዛት ወደ ሀምሳ ስምንት እንደደረሰ ነው ያለን መረጃ። አቶ ፍስሀ ድርጅታቸው ባሰባሰበው መረጃ በአካባቢው ላይ ብሔራቸው ኢላማ ተደርጎ ጥቃት የተፈጸመባቸው ሰዎች እንደነበሩና ና እነሱም ደግሞ ራሳቸውን ለመከላከል በወሰዱት እርምጃ ጭምር ጉዳት መድረሱን ይናገራሉ። እነሱም ደግሞ ራሳቸውን ለመቋቋም መልሰውም እንዳጠቁም ነው የሚናገሩት። ያው ግን ቁጥራቸው አነስተኛ ስለሆነ ብዙ መቋቋም እንዳልቻሉና ጥላው እንደወጡ ነው የነገሩ። ከዚህ ውጭ እንግዲህ ከሞት ሰዎች ውጭ ሆስፒታል የገቡ ሰዎች ቆስለው፣ ማለት ነው፣ ቤት ንብረታቸው የተቃጠሉ ሰዎች እንዳሉ መረጃ አለን እስካሁን ድረስ ማለት ነው። የተገደሉት ሰዎች በአብዛኛው በስለት እንደሆነ የተናገሩት አቶ ፍስሀ የቆሰሉትን ሰዎች ቁጥር እስካሁን አጣርተው ለማወቅ እንዳልቻሉም ገልጸዋል። ምክንያቱም ቆጥ የቆሰሉ ሆስፒታል ላይ ሄዶ የሚችሉ ሰዎች አሉ። ዋላምታም እንደ ቆስል ይቆጠራል። ግን ኖርማሊ ው በትራዲሽናል መንገድ የሚችል ስላለ፣ ስለዚህ ብዙ ጊዜ ማረጋገጥ የሚቻለው የሞቱት ላይ ነው፣ ቪዝብል የሚሆነው የሚታየው የቆሰሉት ግን ብዙም እንዳሉ እንደሆኑ ነው የሚነገረው እና የቆሰሉበት የሞቱበት መንገድም ራሱ አብዛኛዎቹ በተለይ በጉዝ የስለትና ድንጋይ፣ ዱላ አይነት ነገሮች አሁን ለምሳሌ ጭንቅላታቸው ላይ ጉዳት ያለባቸው ሰዎች ይበዛሉ። በስለት የተጎዱ ሰዎች ይታያሉ። ለመጨረሻ መጨረሻ ላይ ብቻ ነው በጥይት የሞቱ ሰዎች መታየት የጀመሩ አብዛኛው ግን እንደዚህ በዱላ በድንጋይና በስለት ነገሮች የተጎዱ ሰዎች ናቸው። ያሳየ ቅድም ሲጠቅሱልኝ እነሱም ለመከላከል መጀመሪያ ላይ ያደረጉት ነገር አለ ብለዋል። ና ኢላማም የተደረጉ ሰዎች አሉ ብለዋል። የብሔር ግጭት ወይም የብሔር መልክ የያዘ ይመስላል ጉዳዩ። ና ከሁለቱም ወገን ነው ሕይወት ያለፈው ወይስ በአንድ በኩል ብቻ ያለ ነው የሕይወት ማለፍ ያጋጠመ? ያው እንግዲህ ግጭት እስከ መሆኑ በረ በሁለቱም በኩል ጉዳት እንደደረሰ ነው የሚቀመጠው። ምናልባት እዛ አካባቢ ካላቸው ቁጥር አንጻር የተወሰኑት ክልል አካባቢ እዛ አካባቢ ነዋሪ ያልነበሩ ወይም ደግሞ ኦሪጂናል ነዋሪ ያልሆኑ ሰዎች የመመከመኩራ ስጥሩ ነው፣ ግን ቁጥሩን ይሄ በይሄ ብሄር ነው ይህ ብሄር ነው የሚል ክላሲፊኬሽን መረጃ የለንም።

እሱም ቢሆን ያው ብዙ ግልጽ አይደለም። ከሰበታ አጥሮ ነው ያሉት። ምሳሌ የተወሰኑ ሰዎች በየግለሰብ ቤቶችን ራሱ ያስጠጓቸው ሰዎች ነበሩ። ዋ እስከ ባለፈው ሰኞ ድረስ ሴቶችና ሕጻናትን ወደ ዛ አካባቢ ባሉ የመጀመሪያ ደረጃ ትምህርት ቤቶች ውስጥ ያስቀርተው፣ ሌሎቹ ግለሰብ ቤት እንዲሆኑ እንዲ ተከፋፍላቸው ነበር። ወደሸሹበት አካባቢ ማለት ነው። ለምሳሌ ፊሊፖስ ሚባለ ውስጥ ወደ አንድ ሺህ ሰዎች ነበሩ። አስኮ ቤተ ክርስቲያኑ ሁለት ቤተ ክርስቲያኖች የተለያዩ ነበሩ። መድሀኒዓለም ወደ ወደኋላ ደግሞ መድሀኒዓለም ሁለተኛ ደረጃ ትምህርት ቤት ሰዎች አሉ። ያው በነበረን መረጃ ከሶስት ቀን ሰራት ቀን በፊት ወደ ሰባት ሺህ ሰዎች እንደተፈናቀ ነ ያሳያል። አቶ ፍስሐ ድርጅታቸው አጣርቶታል ያሉትን መረጃ ጠቅሰው በዛ አካባቢ ግጭቱና መተነኳኮሱ ቀደም ሲል የነበረ እንደሆነ ጠቁመዋል። ጉዳዩ ወደ ለየለት ጥቃት የተቀየረው ደግሞ የኦሮሞ ነጻ አውጪ ግንባር ወይም ኦነግ አመራሮች አቀባበል ጋር በተፈጠረ የባንዲራ አወራረድና አሰቃቀል ላይ በተቀሰቀሰ አለመግባባት እንደሆነ ገልጸዋል። ይህ ጉዳይ በመጨረሻም ሰላማዊ ዜጎች እንዲገደሉ ምክንያት ሆኗል ብለዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን ዛሬ አነጋግሬያቸው ነበር። አልመጣም በጤና ጥበቃ። ምክንያቱም የተለያየ ቦታ ስለነሳ አንድ ቦታ ጤና ጥበቃ ስሩ ይሰብሰብና እዛ ለፖሊስ ኮሚሽኖ ይቀርባል። በዛ ሪቪል እናደርጋለን፣ በስነ ስርአት ሪቪል እናደርጋለን። እሱ አሁን የሚነግርሽ ቁጥር የለኝም፣ ግን ባለፈው እንደተናገርኩት ቁጥሩ ከፍ ያለ ነው። ከሀያ አምስት ምናምን አይደለም፣ ከዛ በላይ ነው። ከፍ ያለ ነገር ቁጥር እንደሆነ ብቻ ነው ልነግርሽ የሚችለው እንጂ እየተሰበሰበው በተደራጀ መልኩ እዚህ ቦታ እዚህ ቦታ እዚህ ቦታ ብለን በደንብ ለማግኘት መቻል ስላለብን እየጠበቅን ነው ያለን። አዎ፣ አምነስቲም ዛሬ ከሀምሳ በላይ የሟቾች ቁጥር እንዳለ ገልጾልናል። እና ለዛም ነው ሌላ ቦታዎች ላይ ሀያ አምስት የሚለው ቁጥር ስላለ ይሄ ነገር መጣራት አለበት ከሚል ይሄን ጥያቄ ያነሳሁት። እርስዎም እንደ ጠቀሱት ቁጥሩ ከፍ ያለ ነው ብለዋል። ሊሆን ይችላል እነሱ እንዳሉ አምነስቲ ኢንፎርሜሽኑ ካገኙ ሊሆን ይችላል እና ግን አኩሬት ሊ ሀምሳ ነው ከሀምሳ በላይ ነው ማን ልማት አልችልም ማለት ያው እንጂ ሊሆን ይችላል። የቆሰሉት ሰዎች በሆስፒታል የተኙት ሰዎች ይታወቃል፣ ምን ያህል ሰው እንደቆሰለ የቆሰሉት ተወሰነ ከሶስት መቶ በላይ ሰው ወሰለ ይመስለኛል። ታክሞ የሄደ ሊኖር ይችላል ግን ያው በተደራጀ መልኩ አሁን እንዳልክሽ ዳታዊ ይ ቢሆን ይቻላል የሚል ነው። ወደ ግጭቱ እንመለስ። አሁን በምን ሁኔታ ላይ ይገኛል አካባቢው? አሁን በጣም በተረጋጋ ሁኔታ ላይ ነው የሚገኘው ሰው አብዛኛው እኮ ወደ ቤቱ ወደ ቀዬው እየተመለሰ ነው ያለ ትናንትና ዚም ዞረው ሲቀርጡ ነበር ጋዜጠኞቹም ወደ ሪል ወደ ሪቫይ የማድረግ ቴንደንሲ ነው የሚታየው። ቢዝነሱም ተከፍቷል ምናምን መኪናውም ምኑም ሰውም እየተንቀሳቀሰ የነበረበት ሲትዌሽን ነው ያለው። በጣም አሁን የሚያሰጋ ነገር መጀመሪያ ያው የእኔ ስልክ ለሕዝብ ዞሮ ሁሉም ሕዝብ ይደውላል በእኔ ስልክ ያው ታውቂያለሽ። እና አሁን የስልክ ደወሉም ቁጥር በጣም በኦልሞስት በቃ ወደ በፐርሰንት ስጥንት እንትን አንድ ፐርሰንትም አይሞላም። ባለፈው ችግሩ በነበረበት ጊዜ የነበረው አይነት ኮሊት እና በዛ ጋር ሲጠወዳዱ አንድ ፐርሰንትም አሁን አይሞላም፣ ግን የተወሰነ ሰው ይደውላል። አሁንም እንደዚህ እዚህ አይተናል፣ እንደዚህ አይተናል የሚል ትቆማ እንጂ ያኔ ያው እዚህ መጥ መጣውብናል እዚህ ጋር እንደዚህ ሊዘጉ ነው እንደዚህ ሊያረጉት ነው፣ እዛ ወዲያው እንትን እያደረግን ፖሊስ ዘገና ጥራይ እንልካለን። እንደዚህ ነበረ የነበረው። ኮሚሽነር ዘይኑ ጀማላ ያይዘው ግድያውን የፈጸሙት የተደራጁ ሰዎች እንደሆኑ ገልጸዋል። ይህንን ግድያ በቀጥታ ፈጽመዋል የተባሉ ሶስት መቶ አስር ሰዎች ከቡራዮ ተይዘው መታሰራቸውን አሁንም ድረስ ሰዎች እየታሰሩ እንደሆነም ጠቁመዋል። በአዲስ አበባም ሰዎችን በድንጋይ መትተው እስከ መግደል ድረስ የሚጠረጠሩ እንዳሉ ጠቁመው እንደዚህ ካሉ ግድያዎች ጋር በተያያዘ ሰባ ሰዎች መታሰራቸውን ገልጸዋል። በዝርፊያና ግጭት ቀስቃሽ የሆኑ ድርጊቶችን፣ ስድቦችን ጨምሮ ብዙ ሰዎች ከአዲስ አበባ መታሰራቸውንም ጠቁመዋል። የአምነስቲውም ተወካይ የሆኑ ኮሚሽነር በኢትዮጵያ ከዚህ በኋላ እንዲህ ያለ ግጭት እንዳይደገም፣ ግጭት ለማባባስ አስተዋጽኦ ባለመበርከት ሁሉም የበኩሉን ሊወጣ ይገባል ብለዋል። አድማጮች ከኮሚሽነር ዜኑ ጀማልና ከአምነስቲው ተወካይ ጋር ያደረግኩትን ቃለ ምልስ በቅዳሜ ምሽት መደበኛ ዝግጅታችን ላይ መከታተል ትችላላችሁ። አድማጮች ወደ ተከታዩ ዘገባችን እናልፋለን። ጅማ ከተማ ላይ ሲካሄድ የነበረው የኦሮሚያ ገዢ ፓርቲ የሆነው የኦሮሞ ዴሞክራሲያዊ ፓርቲ ዘጠነኛ ጉባኤ ዶክተር አብይ አህመድን ሊቀመንበር አቶ ለማ መገርሳን ምክትል ሊቀመንበር አድርጎ መርጧል። ሙክታር ጀማል ከስፍራው ተከታዩን ዘገባ ልኮልናል። የኦሮሞ ዴሞክራሲያዊ ፓርቲ ኦዲፓ በጅማ እያካሄደ በነበረው ዘጠነኛ ድርጅታዊ ጉባኤው ድርጅቱን እስከ ቀጣይ ጠቅላላ ጉባኤ ይመሩልኛል ያላቸውን ሀምሳ አምስት የድርጅቱን አመራሮች የማዕከላዊ ኮሚቴ አባላትን በማጽደቅ ፍጻሜውን አበጅቷል። ፓርቲው ቀደምት ከነበረው ሰማንያ አንድ የማዕከላዊ ኮሚቴ አባላት ቁጥር በዚህኛው ጉባኤው ወደ ሀምሳ አምስት ዝቅ ያደረገ ሲሆን ከቀድሞ የማዕከላዊ ኮሚቴ አመራሮች አስራ ዘጠኙም ለእጩነት በማቅረብ ለአስራ ስድስቱ ብቻ ነው ሹመቱን ያሳወቀው። ከዚህ በተረፈ ቀሪው በወጣት ምሁራን መሟላቱንም ያሳወቀው በዚህ ምርጫ ሀምሳ አምስት የማዕከላዊ ኮሚቴ አባላት አርባ አምስት ለኢህአዲግ ማዕከላዊ ኮሚቴ አባላትነት የሚሳተፉና ከነዚህ ደግሞ ዘጠኝ የኦዲፒ ስራ አስፈጻሚዎችን ለይቷል። በማዕከላዊ ኮሚቴ እንዲካተቱ የተደረጉ የፓርቲው አመራሮች ወቅቱ የሚፈልገውን ለውጥ መሸከም የሚችሉ በእውቀት የዳበሩና የታመነባቸው መሆኑም ነው የተገለጸው ፓርቲው ዶክተር አብይ አህመድ አሊን ሊቀመንበርና አቶ ለማ መገርሳን ምክትል ሊቀመንበር አድርጎ ሾሟል። ዶክተር አብይ በስነ ስርዓቱ ላይ ባደረጉት ንግግር እንዳሉት ኦዲፒ ያዋቀራቸው የድርጅቱ ማዕከላዊ ኮሚቴ አባላት ከክልል የዘለለ አስተሳሰብ ያላቸው ሀገርና የአፍሪካ ቀንድን የሚገነቡ ናቸው ብለዋቸዋል። የተከበራችሁ የኢትዮጵያ ሕዝቦች ድርጅታችን የኦሮሞ ዲሞክራቲክ ፓርቲ ስሙን፣ ማውን፣ ህገ ደንቡን፣ አመራሩን አመለካከቱን አደረጃጀቱን የ21ኛው ክፍለ ዘመን የሚጠይቀውን አመራር ለመስጠት በሚያስችል መልኩ ላለፉት አራት ቀናት በወቢታ ከተማ ጅማ ያደረገው ዘጠነኛ ጉባኤ በድል ተጠናቋል። በፓርቲው ማዕከላዊ ኮሚቴ ከተመረጡት ሰዎች ውስጥ ወይዘሮ ዓለም ፀሐይ ሽፈራ የብሾፍቶ ከተማ ከንቲባ ናቸው። ወይዘሮ ዓለም ፀሐይ በተለይ ከወጣትነታቸውና ከሴት ተዋጽኦነት አንጻር ብዙ መስራት የሚጠበቅባቸው ነገሮች እንዳሉ ተናግረዋል። ይሄ ትልቅ ኃላፊነት ነው። ይሄን ትልቅ ኃላፊነት በተቀናጀ በተደራጀ መልኩ የተጀመረውን አመርቂ ውጤቶችን ይዘን የበለጠ የህዝብን ተጠቃሚነት እንደ ድርጅታችን ማድረግ የሚገባኝን ነገር የበኩሌን አስተዋጽኦ ለመወጣት ዝግጅነቴን በአጋጣሚ መግለጽ ሞክራል። ዶክተር ሚልኬሳ ሚደጋ ከአመት በፊት ኦህዴድን በሰላ ጽሑፉ በመተቸት ችግር አለ ብሎ የሚያምንበትን ሲገልጽ ቆይቷል። ነገር ግን በለውጥ ሂደት ውስጥ በተለወጠው ፓርቲ የማዕከላዊ ኮሚቴ አባል ሆነው ተመርጠዋል። በጉባኤው የተመረጥ ነው። በዲሞክራሲያዊ ወዶን ነው የመረጡት። አብዛኞቻችን ከወጣቱ ከምሁራኑ ነው። ስለዚህ አሁን ከወጣቱ ጋር የምንሰራ ብዙ በርካታ ነገር አለ ማለት ነው። እቺን ሀገር የጀመርነውን ለውጥ ማሳከት ነው ያለብን፣ ወጣቱን ተግባብተን ተረዳተን ከኢሞሽን ወጥተን በራሽናል ሆነ መንገድ ሁሉንም ነገር በስሌት ነው መስራት ያለብን። የቀድሞ ኦህዴድ ዘጠነኛ ድርጅታዊ ጉባኤውን በጅማ ለማካሄድ ሲሰናዳ ስሙንና አርማውን ብቻ ቀይሮ ይመጣል ብለው የጠበቁ ብዙ ነበረ ይላሉ የፓርቲው ሊቀመንበር ዶክተር አብይ አህመድ ነገር ግን ፓርቲያችን በተለይ ወጣቶቹ የከፈሉትን መስዋዕትነት የሚረሳ አይደለም። ወጣቶች በችግር ጊዜ ተቃውሞን ማቅረብና ድንጋይ መወርወር ብቻ ሳይሆን ሀገር መምራትም እንዲችሉ የምናስመሰክርበት ትልቅ ስራ ነው እየተሰራ ያለው ብለዋል። ከዚሁ አንጻር በተለያዩ የሀገራችን የፖለቲካ ድርጅቶች መካከል እየታየ ያለው ለትውልድ ኃላፊነትን ያለማስረከቡ ከኛ ልምድ ሊቀሰም ይገባል ይላሉ ዶክተር አብይ አህመድ። ድርጅቱ የተማሩ ለመምራት የተዘጋጁ ብቃት ያላቸው ወጣቶች ወደፊት በማምጣት ስያሜውን ብቻ ሳይሆን የአመራር ብቃቱን ኢትዮጵያን ወደፊት ለመውሰድ በሚያስችል ቁመና ራሱን ያዘጋጀና ያደረጀ በመሆኑ ሌሎች ለኢትዮጵያ ሕዝቦች የሚታገሉ ድርጅቶች በሙሉ ከኦዲፒ ትምህርት በመውሰድ አዲሱ ኃይል በግጭት ጊዜ ደሙን የሚያፈስ በግጭት ጊዜ ድንጋይ የሚወረውር ብቻ ሳይሆን አመራር መስጠት የሚችል መሆኑን ወጣቱን በተግባር በማመን እንደሚያረጋግጡ ተስፋ እናደርጋለን። የኦሮሞ ዲሞክራሲያዊ ፓርቲ ለማዕከላዊ ኮሚቴ ከመረጣቸው የለውጡ አካል ሆነው ወደፊት ከወጡት ወጣቶች ውስጥ ወይዘሮ ጠይባ ሐሰን፣ አቶ ሽመልስ አብዲሳ፣ አቶ አዲሱ አረጋና አቶ ታዬ ደንዳአ ተጠቃሾቹ ናቸው። አቶ ታዬ ደንዳአ በኢህአዲግ ዘመነ መንግስት ውስጥ ከአስር አመት በላይ ለእስራት ተዳርጎ የቆየ ወጣት ነው። ድርጅቱን መቀላቀሉም የቅርብ ጊዜ ታሪክ ቢሆንም ውጭ ሆኜ ሳስብ ሳለም የነበረው ነገር ነው የተሳካው ይላል። በዚህ ፓርቲ በኩል ለውጥ መምጣት እንደሚችል ውጭ ሆኖ ካመኑ ሰዎች አንዱ እኔ ነኝ። ራሱም ይቀይራል፣ አገሬንም ይቀይራል ብዬ ደግሞ የበኩሌን ያቅም ሲሰራ ነበረ ማለት ነው ወደዚህ ፓርቲም ለመቀላቀልም አልነበረም። ውጭ ሆኜ ይህ ፓርቲ መጠንከር አለበት በዚህ በኩል የኦሮሞ ሕዝብ የኢትዮጵያ ሕዝብ ከችግር ይፈወሳል ብያምኜ ሌሎች ሰዎችም እንዲያምኑ የበኩሌን አድርጌ ያለው ወደ ፓርቲውም ደግሞ ተቀላቀል ሲባል መጣው። ሌላኛው የኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባልና ወጣቱ ተሿሚ የጤና ባለሙያው ዶክተር ደረጄ ዱጉማ ናቸው። ዶክተር ደረጄ ያለፈውን ዓመት የክልሉን ጤና ቢሮ በመምራት የቆየ ሲሆን በወጣቱ የቄሮ የለውጥ አካል ውስጥ ፈንቅለው ከመጡ አንደኛው ናቸው። እሳቸውም እዚህ ለመድረስ የነበረው ውጣ ውረድ ከፍተኛ መሆኑን ለዛሬ እንደርሳለን ብሎ ማሰብም ቀላል እንዳልነበረ ይናገራሉ። ነገር ግን ምስጋና የሚገባቸው አለን የሚሉት ለዚህ ጉዳይ። እውነቱን ለመናገር የቄሮዋችንም ህብረሰባችንም በጣም ለፍቷል። ድርጅታችን ራሱን እንዲቀይር በተለይ ደግሞ ህዝብን ሰምቶ እንዲመራ ለማድረግ ብዙ ትግሎች ተደርጓል። በዛ ትግል ውስጥ እንግዲህ እኛም በተለይ ወጣቶች ተወልደናል ማለት ነው። በዚህ ውስጥ ደግሞ ኦዲፒን ማዕከላዊ ኮሚቴ ሆኜ በመረጤ በጣም ትልቅ ደሳ ተሰምቶኛል። ደሳ ብቻም ሳይሆን እንግዲህ ይሄ ትልቅ አደራ ነው። ህብረሰባችን የኦሮሞ ህዝብ በኔ ላይ የጣለው አደራ ስለሆነ ይህንን አደራ ደግሞ እንደ ሸክም በአንድ በኩል ያለው ስለዚህ የተሰጠኝን አደራ እንግዲህ ሀያ አራት ሰዓት በመስራት በሚችለው አቅም በመንቀሳቀስ ህብረተሰባችንን ለማስደሰት ምጥር ይሆናል ማለት። የኦሮሞ ዲሞክራሲያዊ ፓርቲ ዘጠነኛ ጉባኤውን ሲያጠናቅቅ ባወጣው የአቋም መግለጫ አንድ መልእክት አስተላልፏል። ወደ ሹመት ያመጣናቸው አመራሮች እጃቸው የጸዳ ለህዝብ ኃላፊነት የሚሰማቸው ሌብነትንና ሙስናን የሚጠየፉ መሆን አለባቸው። ይህንን አምነን ነው ወደፊት ያመጣናችሁ በሚልም አጽንኦት ሰጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከጅማ ወደ ተከታዩ ዘገባችን እናልፋለን። አዲስ አበባ ውስጥ አዲስ ከተማ ክፍለ ከተማ በተለምዶ አበበ ቢቂላ ማዞሪያ ተብሎ በሚጠራው አካባቢ የሚገኙ ጥቂት የአገልግሎት ሰጪ ንግድ ቤቶች ባልታወቁ ሰዎች የንብረት ውድመት ጥቃት እንደደረሰባቸው ተናግረዋል። የፌዴራል ፖሊስ በበኩሉ የደረሰውን ጥቃት በተመለከተ ሙሉ መረጃ እንዳለው ገልጾ በአሁኑ ሰዓት ስፍራው የተረጋጋ ነው ብሏል። መስታወት አረጋው ዝርዝር አላት። በምግብ ስራ ላይ የተሰማሩት ጥቃት የደረሰባቸው እነዚህ ንግድ ቤቶች በተለምዶ አበበ በቂላ ማዞሪያ ተብሎ በሚጠራው ሰፈር ለረዥም ዓመታት አገልግሎት ሲሰጡ የቆዩ ናቸው። ለአስራ ስድስት አመታት ከቲም ካፌን ከፍተው ለማንኛውም ተጠቃሚ አገልግሎት ሲሰጡ መቆየታቸውን የሚናገሩት ወይዘሮ ሄለን በላይ ዘር ላይ ያተኮረ ጥቃት እንደደረሰባቸው ይገልጻሉ። ከዛ ኦሮሞ ናችሁ እናንተ ኦሮሞ ስለሆናችሁ እናጠፋችኋለን ነው እዛቸው ማለት ነው እንደገና እየቀጠለ ሄደ። በነጋታውም እየመጡ እንገላቸዋለን የኦሮሞ ደም እንጠጣለን አሉ። ማስታወቂያ በወረቀት ላይ አድርገው ወደታች መውረጃ ላይ ከዚህ በታች ኦሮሞኛ ቋንቋ ማውራት አይቻልም ብሎ ለጠፉ። ያቃጠለዋለን ቤቱን እናጋየዋለን የኦሮሞዎች መሰብሰቢያ ነው ነው እያሉ የሚዝቱት መጨረሻ በመስከረም አምስት ሰው በሌለበት መጡና ዘበኛው ሲነግሩኝ አነቀኝ። ከዛ ድንጋይ ወስዶ መስታወቱን ሰበር ና ፎቶ አንሱ ብትፈልጉ የምታመጡት ነገር የለም ብሎ ድንኳን አለ ሰው የሚቀመጥበት ድንኳኑን ሸራውን ተረተረ ነቅሎ ሊሄድ ሲል ከመሬት ጋር የተመታ ስለሆነ መውጣት አልቻለም። ከዛ ከንደግሮኝ መጥቼ ፖሊስ ስጠራ ፖሊስ ሄደሽ ክሰሽ እንጂ እኛ የምናደርገው ነገር የለም አለ። የት ነው የምከሰው ዱርዬዎችን ሰብስቤ እከሌ ብዬ መክሰስ አልችልም። እንዴት ነው የምከሰው አልኩ። ምንም ማድረግ አልችልም ብሎ ጥሎ ሄደ። በነጋታው ስራ ጀምረን ልክ እየሰራን እያለ መጡና እንዳለ ቤቱን መስታወቱን አራገፉ፣ ቴብሎቹን ሰባበሩ። ተከራይቼ የምኖረው ለአስራ ስድስት አመት እዚሁ ቤት ውስጥ ነው የሚሰራውት ማለት ነው። ባለቤቶቹ ደወሉ። ደብዳቤ ደርሶናል፣ ማስጠንቀቂያ ደርሶናል። እሷና ሶጪ ተብለናል። ኦሮሞ ስለሆነች መውጣት አለባት ነው። እና ይሄ ሁሉ በደል ደረሰብን። ይኸው በመጨረሻ ፖሊስ በነጋታው አንድ ቀን ዘግተን ሆነን በነጋ እርዳታ ፖሊስ ይዘን መጣን። ፖሊስ አየ መዘገብ በቃ አሁን መንግስት እርምጃ ውሰዱ ስላለ ከአሁን በኋላ እርምጃ ስለምን ነው ችግር የለውም ክፈቱ ተባለ። ትላንትና ነው የከፈትነው ማለት ነው። ከመስከረም ሁለት ጀምሮ ቤቱን እዚህ ቤት ከተከራየውን ጸው እንደተሰራ አስራ ስድስት አመት ጨርሼ አሁን አስራ ሰባተኛ ሰባተኛይን ጥቅምት አንድ ነው የምንዝ እንዲህ አይነት ነገር ምንም የለም ሰላም ነው የምንኖሩ። ከስተመር ደግሞ እኛ መርጠን አናስገባም። በዘርም ደግሞ አይደለም ሰው የምናስተናግደው ማንም ብሄር ነው እዚህ ቤት የሚጠቀሙ ማንም ነው የሚኖርበት እዚህ ቤት እንጂ አንተ ኦሮሞ ነው እዚህ ስራ አንተ አማራ ነው እዚህ አትስራ ብለንም አናውቅም። ያሉትም ከእኛ ጋር ያሉ ሌላ ብሔሮችም አሉ። ግን አሁን ባለው ሁኔታ ግን በጣም ስጋት ላለ ለህይወታችን የምንሰጋበት ነው። ሌላው ባልታወቁ ቡድኖች እሳት ተለኩሶበት በአካባቢው ሰዎች ርብርብ ከከፍተኛ ውድመት የተረፈው ነቢኬ ምግብ ቤት ነው። የምግብ ቤቱ ባለቤት አቶ ሙሉጌታ ካሳይ ለአስራ ሶስት ዓመታት በአካባቢው አገልግሎት ሲሰጡ እንደቆዩና ጥቃቱ ከመድረሱ ጥቂት ቀናት በፊትም በተለያዩ መንገዶች ማስፈራሪያዎች ይደርሳቸው እንደነበር ይናገራሉ። እዚህ አካባቢ የሚመጡ ግን የኦሮሞዎች ከሆነ አንተ አስፈላጊውን እርምጃ እንወስድ ያለን ነው። እኔ ደግሞ አገልግሎት ስለሆነ አገልግሎቱ ብሄር ብሄረሰብን አይደልም፣ ማንንም አይልም፣ ቀይ መንጭ፣ አረንጓዴ አይልም። ሁሉንም ለማስተናገድ ነው የቆምኩት። ኢተሌ ግባ፣ ኢተሌ ይሄ ደግሞ ከአገልግሎት አንጻርም ያስቀጣኛል። ስለዚህ ማንንም ግባ፣ ማንንም እንጠ ማለት አይቻልም። እዚህ አካባቢ የሚመጡትም ኦሮሞዎች ደግሞ እኔ እስከማር ድረስ እስከ አስራ ሁለት አመት እዚህ ታሪክ ያለው ሰላማዊ ነው። ረብሻም አስነስቶ አያውቅም። እኔ ጋር የሚመጡት ትልልቆች ናቸው። ያው ዝም ብሎ ጥላቻ ፈልጎ ካልሆነ በስተቀር አንድም ቀን እኔ ጋር የሚመጡት ኦሮሞዎች ለአካባቢውም ስጋት አይደለውም። እንደውም ለአካባቢው ጥበቃ ሊሆኑ ይችላሉ ብዬ ሰዎቹ መሀላችንን ገብቶ እዛን ቀን አስመላለስም። ከዛ በኋላ ሰራተኞችን ሲያስፈራሩ ነበር። ቤቶችን እናቃጥላለን፣ እንዲናገር እናደርጋለን ሲሉ ነበር። ከዛ በአርብ ዕለት ደግሞ ድንጋይ ሲወለወል፣ እኔም ውስጥ ነበርኩ ስራ ላይ መስታወቶቹ ሲሰበሩ እንትን ሲባል ንብረቶቹ ሲጠፉ ነበር። ይሁድ ይሄ ነበር ይሁድ። ማታ ደግሞ ሶስት ሰዓት ላይ እሳት ተለኩሶበት ያው በአንዳንድ የአካባቢ ሰራተኞች ውስጥ ያሉት ሰራተኞች እሳቱ ጠፍቷል። ያው እስካሁንም እየዛቱ ነው፣ እንግዲህ አናውቅም። ለመንግስትም አቤት አቅርበናል፣ ልዩ ትዛዛ እንዲደረግም ይሄ ደግሞ ኦሮሞ ስለሆናችሁ ወይም ደግሞ ሌላም የብሄር ብሄረሰቦችን ለማጣላት ነው። ስለዚህ መንግስትም ልዩ ነገር ይሄን ትኩረት ሰጥቶት አንድ ነገር ካላደረገ ይሄ በጣም እንደሚባባስ ለወደፊት ከፍተኛ ስጋ ሊሆን እንደሚገባ አጽንኦታችንን እናሰማለን። በአካባቢው አገልግሎት ሲሰጥ አንድ አመት ገደማ የሆነው የሌሊሴ ቁርስ ቤት ባለቤት ወይዘሮ ሌሊሴ ዳባ ንብረታቸው ላይ አደጋ ከደረሰ በኋላ እንደ ነገሩ ስራቸውን ቢጀምሩም አሁንም የቃላት ዛቻዎች እየደረሳቸው እንደሆነ ይናገራሉ። እኛው ነው እኛሁን ማታ ማታ እኔ ቀን ሰርቼ ቤት ማታ ቤት ነው የሚገባው ማታ ሲያልፉ ሉ ማካ ልጆቹ ሰራተኞችም በስቤን እየጠሩ እየሰደቡኝ ነው የሚያልፉ። አሁን ራሱ ያው ነው እኛ በጣም ፍራቻ ነው ያለ ነው። ፖሊሶቹ ባይኖር ኑሮ አሁላቱ ሊያቃጥሉ ይችላሉ። ያናቅም በጣም እየፈራ ነው ስራው ነው የምንሰራ። አሁንም ያው ነው ምንም የተቀየረ ነገር የለም። ጀምር ኦሮሞ ዘር የማይለይ ህዝብ ነው አብረን ኖረን አብረን ጠጥተን አብረን በልተን አብረን አድገን የምንኖር ነው። እኛ ዘር አለይም። ከማንም ሰው ጋር የምንኖር ህዝብ ነው ብዬ አስባለሁ። እንደዚህ ነገር በሀገራችን ላይ ብጠፋ ብጠፋና ብቀር ነው ደስ የምለኝ። ለምን ኦሮሞ አሳድጎ ምን ዘር እንትን አድርጎ ለሚያሳድገው ማንንም ልጅ ወርጦ ካለ ያሳድጋል፣ ያኖራል። እንደዚህ ነው የማውቀው ነው። እንደዚህ ዘር ለይቶ አልለመድኩበትም፣ አላደግኩበትም። የሰራሁበት ቦታ ራሱ ዘር ለይቻል እንደምሰራ ነ ስራውን የምሰራ ለሁሉም ነው ስራችን ሁሉን ይመለክታል ና ሁሉም ለሚጠቅመው በበኩል አስፈልገኝ አላረግም ማንም በአረግ ነው እንደሰምለኝ። የአዲስ አበባ ፌዴራል ፖሊስ የመረጃና የጸጥታ ክፍል ኢንስፔክተር ምግብ አራጌ ጥቃቱ ከደረሰበት ቀን አንስቶ የማረጋጋት ስራ እንደተሰራ ና በከተማዋ ረብሻና ግጭትን ለመከላከል ከፍተኛ ጥበቃና እንቅስቃሴ እየተደረገም እንደሆነ ገልጸውልናል። ለዛሬ የያዝንላችሁ እንግዲህ ፕሮግራማችን በዚሁ ተጠናቋል። ነቀ በሌላ ዝግጅት እንመለሳለን። ኩን ራድዮ ሰገሌ አሜሪካት።